እስራኤል በሂዝቦላ ኢላማዎች ላይ የአየር ድብደባ ማካሄድ ከጀመረችበት ያለፈው ሳምንት አንስቶ በአስር ሺዎች የሚቆጠሩ የደቡብ ሊባኖስ ነዋሪዎች ቤት ንብረታቸውን ጥለው ተሰደዋል። ሂዝቦላ ሮኬቶችንና ሚሳይሎችን ሲቪሎች በሚኖሩበት አካባቢ እያከማቸ ነው ስትል የምትከሰው እስራኤል ነዋሪዎች ከአካባቢው እንዲሸሹ ስታስጠነቀቅ ቆይታለች። ፋትማ ኢብራሂም ሺሃብ ቶል በተሰኘው የሊባኖስ የገጠር መንደር ውስጥ ከሚገኘው መኖሪያ ቤቷ ተፈናቅላለች። ከቤታችን ቀጥሎ ያለው ቦታ ላይ ጥቃት ሲያደርሱ የምንኖርበት ሕንፃ ይንቀጠቀጥ ነበር። በጣም ነበር የተጨነቅነው፣ ስለዚህ ጥለን መውጣት ነበረብን። ከዚያም እዚህ መጣን። እዚህ የተሻለ ደህንነት እንዳለ ተነግሮን ነበር። ሁኔታው በጣም አሳዛኝ ነው። ጦርነቱ ከተጀመረበት ጊዜ አንስቶ ባለው አንድ ዓመት ጊዜ ውስጥ እስራኤል ቤሩትን ለአራተኛ ጊዜ ደብድባለች። የእስራኤል መከላከያ ሰራዊት ኢላማው የሂዝቦላ የሚሳይል ክፍል መሪ መሆኑን የገለጸች ሲሆን የዜና ማሰራጫዎች መሪው መገደሉን ዘግበዋል። የሊባኖስ ባለስልጣናት እንዳስታወቁት ባለፉት ሁለት ቀናት ብቻ ከተገደሉት ሰዎች ውስጥ ቢያንስ 94ቱ ሴቶች ሲሆኑ 50 የሚሆኑት ደግሞ ህጻናት ናቸው። የሂዝቦላ አባላት ንብረት የሆኑ የድምፅ መገናኛ መሳሪያዎች በአንድ ጊዜ መፈንዳታቸውን ተከትሎ ሂዝቦላ ከባድ ጉዳት እንደደረሰበት የእስራኤል ባለስልጣናት ይገልጻሉ። ጡረታ ላይ የሚገኙት ጄኔራል ያኮቭ አሚድሮር አሁን ለአሜሪካ ብሔራዊ ደህንነት የሚያገለግለው የአይሁድ ተቋም ውስጥ ጥናት አጥኚ ናቸው። በአጠቃላይ ሲታይ የህዝቦላን አዛዦችና አመራሮች ማስወገድና ሊባኖስ ውስጥ አስፈላጊ የሆኑ ኢላማዎችን መምታት በጣም ትልቅ ስኬት ነው። ነገር ግን አሁንም ለዘብ ማለት አለብን። ይህ ገና መጀመሪያው ነው። የህዝቦላን አቅም ለማጥፋት ረጅም ጊዜ ይወስዳል። ሂዝቦላም በሰሜን እስራኤል ላይ ሮኬቶችን መተኮሱን ቀጥሏል። ከአንድ መቶ በላይ ሚሳይሎች የተወሰኑ እስራኤላውያን ላይ ጉዳት ያደረሱ ሲሆን ነዋሪዎች ወደ ቦምብ መጠለያ ጣቢያዎች እንዲገቡ አስገድዷል። ውጊያው እንደቀጠለ ቢሆንም ሁለቱም ወገኖች ወደ ሙሉ ጦርነት ላለመግባት ግን ጥረት እያደረጉ ይመስላሉ። እስራኤል እስካሁን የምድር ጦር ወደ ሊባኖስ ያላከች ሲሆን ሂዝቦላም ሚሳይሉን ወደ መሃል እስራኤል አላነጣጠረም። ሆኖም አድሚሮል እስራኤል ከሊባኖስ ድንበር እስከ ሊታኒ ወንዝ ድረስ የተከለለ ቀጠና እንዲኖር እንደምትፈልግ ያመለክታሉ። ከውጭ ያለ ሰው አሜሪካዊ፣ ፈረንሳዊ ወይም ሌላ ማንም ሊሆን ይችላል። ሂዝቦላ ከሊታኒ በስተ ሰሜን እንዲቆይ እንዲስማማ የማድረግ አቅም የለውም። ምናልባትም የሂዝቦላን የማስወንጨፊያ አካባቢዎች ለማጽዳትና የሂዝቦላ አባላት እንዲገቡ የማይፈቀድበት ዘታ ቀጠና ለመገንባት የምድር ተዋጊዎችን መላክ ሊኖርብን ይችላል። ይህ በእንዲህ እንዳለ በእስራኤልና ሂዝቦላ መካከል የሚካሄደው ግጭት መጠነ ሰፊ ወደሆነ ቀጠናዊ ጦርነት ሊሸጋገርና ሌሎች ሀገራት ጣልቃ እንዲገቡ ሊያስገድድ ይችላል የሚለው ዓለም አቀፍ ስጋት እየጨመረ ነው። ጆሴፍ ባሮል በአውሮፓ ህብረት የውጭ ግንኙነት ኃላፊ ናቸው። በጋዛ ያለውን ሁኔታ ጨምሮ ፈጣን የተኩስ አቁም ስምምነት እንዲደረግ መጠየቃችንን መቀጠል አለብን። የተለያዩ አይደሉም፣ የተያያዙ ጉዳዮች ናቸው። ጠንካራ ትስስር አላቸው። በጋዛ እየሆነ ያለው ሌሎች የጦርነት ሁኔታዎችን እያስከተለ ነው። በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በቀጠናው ጦርነት እንዳይነሳ ለመከላከል ቆርጦ መነሳታቸውን ገልጸው በእስራኤልና በሂዝቦላ መካከልም ሆነ በእስራኤልና በሐማስ መካከል ዲፕሎማሲያዊ መፍትሄ እንዲመጣ ጠይቀዋል። በሊንዳ ጋርድስዴይል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።